አገራዊ ምክክር ለማካሄድና ብሔራዊ መግባባት ለመፍጠር ግጭቶች እንዲቆሙ ተጠየቀ። በብሔራዊ መግባባት ላይ ትኩረት በማድረግ በተወካዮች ምክር ቤት በተካሄደ ውይይት ላይ ለሂደቱ ምቹ ሁኔታ ለመፍጠር ግጭቶች መቆም እንዳለባቸው ተሳታፊዎቹ ጠይቀዋል። ከተሳታፊዎቹ መካከል የሆኑት አንድ የመከላከያ ጀኔራል ከዚህ በኋላ እኛም ሕዝቡም እንዲበጠበጥና እንድንሰዋ አንፈልግም፣ ቁጭ ብላችሁ ንግግራችሁን ፍቱ ሲሉ ተደምጠዋል። የስራ ጊዜው በመገባደድ ላይ ያለው የአገራዊ ምክክር ኮሚሽን ኮሚሽነር ፕሮፌሰር መስፍን አስቻይ ሁኔታዎች አለመኖራቸው ሂደቱን እየፈተነ መሆኑን ገልጸዋል። በተነሱት አስተያየቶችና ጥያቄዎች ላይ ለውይይቱ የመነሻ ጥናታዊ ጽሑፎች ያቀረቡ አካላትና የመንግስት ኃላፊዎች ምላሽና ማብራሪያ ሰጥተዋል። ኬኔዲ አባተ ተጨማሪ አለው። የህዝብ ተወካዮች ምክር ቤት ብሔራዊ መግባባት ለኢትዮጵያ ዘላቂ ሰላምና ብልጽግና በሚል ርዕስ ትናንት ረቡዕ ጥር 15 ቀን ባዘጋጀው የውይይት መድረክ ላይ በአገራዊ መግባባትና አገራዊ ምክክር ጉዳዮች ላይ ሰፊ ውይይት ተደርጓል። በአገራዊ መግባባት ታሪካዊ ዳራ፣ ተግዳሮቶችና ቀጣይ ሂደቶች ምንነት ዙሪያ ለውይይት መነሻ የሚሆኑ ጥናታዊ ጽሁፎች በውጭ ጉዳይ ሚኒስትር ዶክተር ጌዲዮን ጢሞቴዎስ በአዲስ አበባ ዩኒቨርሲቲ ተቀዳሚ ፕሬዚደንት ዶክተር ሳሙኤል ክፍሌና በሚኒስትር ማዕረግ የብልጽግና ፓርቲ ዋና ጽህፈት ቤት የጥናትና ምርምር ኃላፊ በሆኑት ዶክተር አብዲ ዋሳ አብዱላሂ ከቀረበ በኋላ ከተሳታፊዎች አስተያየትና ጥያቄዎች ተነስተዋል። ከመከላከያ ሰራዊት በውይይቱ የተሳተፉት ጄኔራል ከበደ ረጋሳ የግላቸው መሆኑን ጠቅሰው በሰጡት አስተያየት ሰራዊቱ አገርን ለማጽናት ከፍተኛ መስዋዕትነት እየከፈለ እንደሆነ አጽንኦት ሰጥተው በመሆኑም ችግሮች በውይይት መፈታት እንዳለባቸው ተናግረዋል። እኛ ከዚህ በኋላ እኛም ህዝባችንን እንዲበጠበት ደሙ እንዲፈስ እንድንስረዋ አንፈልግም። ቁጭ ብላችሁ ተወያዩ እና ችግራችሁን ፍቱ። ስለዚህ ይሄ የእያንዳንዱ የኢትዮጵያ ወታደር ድምፅ ነው። ለዚህ ብሔራዊ ምክክር ሁሉንም አስተዋጽኦ ማድረግ አለብን። አሁን ኢትዮጵያ ባለችበት ተከታታይ የፖለቲካ ቀውስና እና የእርስ በርስ ጦርነት አውድ ውስጥ ምን አይነት ምክክር ማካሄድ ይቻላል ሲሉ ያጠየቁት ዶክተር ደሳለኝ ጫኔ ደግሞ ለጉዳዩ በቂ ትኩረት እንዳልተሰጠ ተችተው ግጭቶች በጊዜያዊነትም ቢሆን እንዲቆሙ ጠይቀዋል። ዛሬም አልረፈደም ብዬ ማስበው በየቦታው እየተካሄዱ ያሉ በመንግስትና በተለያዩ ታጣቂዎች መካከል ያሉ ግጭቶችን አትሊስት ቴምፖራሪ ማስቆም መቻል አለብን ጊዜያዊ የሆነ የተኩስ አቁም ስምምነቶች በየቦታው ያሉ ግጭቶችን ቢያንስ ይህን ፕሮሰስ እስክሞክረው ድረስ እሱ መሞከር አለበት እያስባለሁ። ቀላል እንዳልሆነ ይገባኛል። መናገር ቀላል ሊሆን ይችላል፣ ግን ደግሞ አክቲቭ የሆነ በየቀኑ በተለያዩ የሀገሪቱ ክፍሎች ውጊያዎች እየተካሄዱ ብሔራዊ ምክክር፣ ብሔራዊ መግባባት የሚባለው ነገር አስቸጋሪ ይሆናል። ሌሎች ተግዳሮቶችም በተወያዮቹ የተነሱ ሲሆን በጉዳዩ ላይ የመወያየት ጽሁፍ ያቀረቡት ዶክተር ሳሙኤል ክፍሌ ተከታዩን መልስ ሰጥተዋል። እነኚህ ተግዳሮቶች ሙሉ ለሙሉ የሚቀረፉበትን ጊዜስ ማወቅ ይቻላል ወይ? እርግጠኛ አይደለንም። እነኚህን ተግዳሮቶች የማይኖሩበት የኢትዮጵያ ዘመን ወይ ታሪክ መቼ ነው የሚሉ የሚያስማማኝንን ዶክተር ጌዲዮን እንዳነሱት መርከቡን እየነዳ ነው እየጠገንም እየተገለገልንበትም እየጠገንበት መሄድ ይሻላል። ኢትዮጵያ እየመከረችም እየኖረችም መቀጠል አለባት። እየመከረችም ችግሮቿን ላይ እየተስማማችም እየፈታችም መሄድ አለባት። አገራዊ ምክክር በግጭት አውድ ውስጥ ከግጭት በኋላ እንዲሁም ግጭትን ለመከላከል በሚል በሶስት አውዶች ሊካሄድ እንደሚችል የሌሎችን አገራት ተሞክሮ በመጥቀስ ያስረዱት የኮሚሽኑ ዋና ኮሚሽነር ፕሮፌሰር መስፍን አራያ በበኩላቸው ምንም እንኳን በኢትዮጵያ ሂደቱ የቀጠለ ቢሆንም ኮሚሽኑ አስቻይ ሁኔታዎች ባለመኖራቸው ስራውን በተሰጠው ጊዜ ማጠናቀቅ እንዳልቻለ አመልክተዋል። የኢትዮጵያ ሀገራዊ ምክክር ይሄ በተሰጠው የአዋጅ ኃላፊነት መሰረት ላለፉት ሶስት አመታት ስራዎቹን አንጻራዊ ሰላም እና አስቻይ ሁኔታዎች በሁሉም በህዝቦቻችን፣ በመንግስትም፣ በፖለቲከኞቻችንም፣ በሃይማኖት አባቶቻችን፣ በሁሉም የማህበረሰብ ክፍሎች የተመቻቸ ሁኔታ ኖሮ ቢሆን ኖሮ ዛሬ ኢትዮጵያ ሀገራዊ ምክክር ኮሚሽን ኮሚሽነሮች እዚህ ቁጭ ብለን የምንናገረው ስለ መውጫ ሂደታችን ነበር። ፕሮፌሰር መስፍን ተከታዩን ጥሪም አቅርበዋል። አሁንም ከመንግስትም፣ ከተቃዋሚ አካላትም፣ ከሁሉም ህዝቦቻችን እኛ የኢትዮጵያ ሀገራዊ ምክክር ኮሚሽን የሚጠየቀው ጥያቄ ቢኖር አስቻይ ሁኔታዎችን ፍጠሩልን። ለምን በዲያሎግ ሂደት ሁላችን ምንን አሸናፊ የሆነን የምንወጣው? በተወካዮች ምክር ቤት የመንግስት ተጠሪ ሚኒስትር ተስፋዬ በልጅጌ በሰጡት ማብራሪያ ደግሞ መንግስት ግጭቶችን በውይይት ለመፍታትና ለምክክሩ ምቹ ሁኔታን ለመፍጠር ዝግጁ መሆኑን የገለጹ ሲሆን ለዚህም ከዚህ ቀደም በቤኒሻንጉል ጉሙዝና በጋምቤላ እንዲሁም በቅርቡ ደግሞ በኦሮሚያ ከሚንቀሳቀሱ ታጣቂዎች ጋር ተደረሰ ያሉትን ስምምነት በማሳያነት ዘርዝረዋል። አገራዊ ምክክሩን ለማስቀጠል የሚያስችሉ ታሪካዊና ማህበራዊ ምቹ ሁኔታዎችም አሉ ያሉት አቶ ተስፋዬ ትውልዱ እድሉን ሊጠቀም ይገባል ብለዋል። የተገኘውንና የተፈጠረውን እድል ባናባክን ይሄኛው ትውልድ ከታሪክ የምንማር ያደርገናል የሚል እምነት አለኝ። ለምን በኢትዮጵያ ውስጥ ኢትዮጵያን ወደ ዲሞክራሲያዊ አቅጣጫ ለመምራትም ኢትዮጵያን በጠንካራና ከድህነት የወጣች የበለጸገች ሀገር የማድረግም እድል ተፈጥሮ የከሸፈው ጊዜያት አሉ። የትናንት ታሪክ ሲታይ የውጭ ጉዳይ ሚኒስትሩ ዶክተር ጌዲዮን ጢሞቴዎስ በበኩላቸው ከፖለቲካዊ ጉዳዮች ባሻገር ኢኮኖሚያዊ ጥያቄዎችም የሀገራዊ ምክክርና መግባባት የትኩረት አካል መሆን አለባቸው ብለዋል። የማያግባቡ ጉዳዮችን በአንድ ጊዜ መፍታት አይቻልም ያሉት የሕዝብ ተወካዮች ምክር ቤት አፈ ጉባኤ ታገሰ ጫፎ ደግሞ አለመግባባቶችን ሂደት በሂደት በመፍታት ብሔራዊ መግባባትን መፍጠር ይገባል ሲሉ በአጽንኦት ተናግረዋል። ለአሜሪካ ድምጽ ኬኔዲ አባተ አዲስ አበባ።